በሚሊዮን የሚቆጠሩ ሰዎች በተሳተፉበት የጎንደር የጥምቀት በዓል አከባበር ላይ የሽብር ጥቃት ሊያደርሱ የሞከሩት በሕወሓት የተላኩ ግለሰቦች ናቸው ሲሉ አንድ ከፍተኛ የአማራ ክልል የጸጥታ ባለስልጣን ለአሜሪካ ድምፅ ተናግረዋል። የአማራ ክልል ልዩ ኃይል ፖሊስ አዛዥ ኮማንደር ጌታቸው ብርሌ ለአሜሪካ ድምፅ እንዳብራሩት ስለ ተጠርጣሪዎቹ ማንነት የተሟላ መረጃ አለ። በቅርቡ ይፋ ይደረጋል። የብሔራዊ መረጃና ደህንነት አገልግሎት ኤጀንሲ ባለፈው ሳምንት ባወጣው መግለጫ ጥቃት ሊፈጽሙ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸውን፣ የላካቸው አካል ማንነትም ይፋ እንደሚደረግ ጠቁሞ ነበረ። አስቴር ምስጋናው ዝርዝሩን ከባህር ዳር ይዛለች። ዛሬ ከአማራ ክልል የተሰጠው መረጃ ከቀናት በፊት በብሔራዊ መረጃና ደህንነት አገልግሎት ኤጀንሲ የወጣውን የሚያጠናክር ይመስላል። ሚሊዮኖች በተገኙበት የጎንደር የጥምቀት በዓል አከባበር ወቅት የሽብር ጥቃት ሊፈጽሙ የነበሩ ሁለት ቡድኖች በቁጥጥር ስር መዋላቸውን ነበር ኤጀንሲው ያስታወቀው። በአዲስ አበባ ከተማ ቤት እንደሚሰጣቸው ቃል በመግባት ሁለቱም ቡድኖች ያሰማራቸውን አካል ማንነት ይፋ እንደሚያደርግም ጠቁሞ ነበር። ዛሬ ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉት የአማራ ፖሊስ ልዩ ኃይል አዛዥ ኮማንደር ጌታቸው ብርሌ አስተያየት በዚያ መግለጫ ላይ ተጨማሪ መረጃ ያከለ ነው። ኮማንደሩ እንደሚሉት ተልዕኮ የተሰጣቸው አካል ማንነት ይታወቃል። ይህ አካል ህወሀት ሲሆን የታቀደው በትግራይ ክልል ፖሊስ ኮሚሽን በኩል ነው። ሶስት ቀን በፊት ማለት ነው። በሰባት ሁለት ቡድን በቁጥጥር ስር እንዲገባ ሆኗል። ብሔራዊ ደህንነት መረጃ እና በመከላከያ አንደኛው ደግሞ በልዩ ኃይሉ እና በመከላከያ ቡድን በቁጥጥር ስር እንዲሆን ነው ያለው። የተያዙት ተጠርጣሪዎች በዋናነት ሶስት ተልዕኮ ተሰጧቸውን ይመጡት፣ አንደኛው ለዚህ ግዳጅ የሚተባበሩ መመልመል፣ ሁለተኛ የጥምቀት በዓል ማበላሸት፣ ሶስተኛው አመራሮቹ ላይ ጥቃት እንዲሰነዘር ተብሎ በስነስርአቱ ከትግራይ ፖሊስ ኮሚሽን ደረጃ ታቅዶ የራሱ ሰንሰለት አለው። በዛ ነው ተልኮ ይዘው የመጡት። ይሄን የሚመራው በቀጥታ ከትግራይ ነው ከትግራይ ፖሊስ ኮሚሽን። ስማቸውን በሂደት እንጠቅሳለን። በምርመራው ሂደት በትግራይ ክልል ፖሊስ ኮሚሽን ታቅዶ ነው ይሄ ጥፋት ሊፈጸም የነበረው እያሉኝ ነው እና ተጨባጭ የሆኑ መረጃዎችና ማስረጃዎችን ይዛችኋል። በቂ የገንዘብ ዝውር ተይዘዋል። የጦር መሳሪያዎች ተይዘዋል። ፈንጆች ተይዘዋል። ገንዘብም ሲተላለፍላቸው አይተናል። እዛው ጎንደር ላይ ከትግራይ ወደ ጎንደር ሁሉ ከባንክ አካሄዳቸው በጣም የተወሳሰብ አይደለም። በግልጽ ነው የመጡት። ማን የት ከየት የሚለውን ደግሞ ምርመራው በሰፊው አጣርቶ ለህዝብ ይፋ አደርገዋል። በቴክኖሎጂውም ይረጋገጣል። የስልክ ግንኙነቶች የምናምኑ ለክልል መንግስት ምርመራ አስረክበናል። ፌዴራልም ይገባበታል ብዬ አስባለሁ ምክንያቱም በሀገር ላይ የተቃጣ ወንጀል ስለሆነ በትግራይ ክልል ፖሊስ ኮሚሽን ደረጃ የታቀደ ነበር ጥፋቱ እያሉ ነው። እና እስኪ ይህንን ነገር ያብራረውልኝ። የህወሀት የሚመራ የፖሊስ ኮሚሽን በተደራጀ መንገድ ነው የሚመራ ያለ፣ ይሄም ሁሉ የሚያደርገው የትግራይ ህዝብ አይደለም፣ እዛ ያለ አንድ ግሩፕ አለ። በተለይ ደግሞ ለአማራ ክልል ትኩረት ሰጥተው በየጊዜው ብዙ ሙከራዎች ነው የሚደረጉት ያለው እሱ ጋር እንጂ የትግራይ ህዝብ ይሄን ያደርጋል ብለን እኛ አናስብም። በአማራ ህዝብም በተመሳሳይ ትግራይ ህዝብ ጋር መሰረታዊ ልዩነት የለው ልዩነቱ ያለው እዛ ያለው ኃይል ነው ለመንግስትም አይገዛም ወንጀለኞችን አይሰጥም የምታዩት ነገር ነው ይሄ ግልጽ የሆነ ማንም አለም የሚመሰክረው ጉዳይ ነው እየተፈጸመ ያለው እንግዲህ ቀደም ብለው ሲናገሩ በአመራሮች ላይ ጥቃትም ለመፈጸም ተልዕኮ ይዘው የመጡ ናቸው ብለዋል እና ማንን ማንን ኢላማ ያደረገ ነበር እንግዲህ እሱ በምርመራው ላይ በሂደት ይዘረዘራል አሁን ከሌ ከሌ ብሎ መግለጹ ይገለጻል። ምንም ምንም የሚደበቅ ነገር ስለሌለው አሁን ምርመራው በተጠናከረ መንገድ ገና ነው። እነዚህ የጥፋት ቡድኖች ተብለው በቁጥጥር ስር የዋሉት ስንት ናቸው? ሁለቱ የብሔራዊ ደህንነት የገለጻቸው በፋና እነሱ ናቸው፣ ቦምብ እና ተተኳሽ ይዘው የተገኙት ናቸው። አሁን እየገለጽን ያለነው ደግሞ ትናንት ሶስት ሰዎች በልዩ ኃይሉና በመከላከያ የተያዙ ናቸው አጠቃላይ ወደ አምስት ናቸው። በተመሳሳይ ቀን የተያዙት በተመሳሳይ ቀን የተያዙት የተሰጣቸው ተልእኮ ግን ለየብቻ፣ አንዱ አንዱ ሰውን አይተዋወቁም፣ ዓላማውን ግን ያውቃሉ። ከአማራ ፖሊስ ልዩ ኃይል አዛዥ በተሰነዘሩት ውንጀላዎች ላይ ከትግራይ ክልል መንግስት ህወሀት ምላሽ ለማግኘት ጥረት እያደረግን ነው። እንደተሳካ የምንመለስ ይሆናል። የትግራይ ክልል መንግስትና ህወሀት ከዚህ በፊት የተሰነዘሩ መሰል አስተያየቶችንና ወንጀላዎችን በተደጋጋሚ ማስተባበላቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።